the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።

22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 22

2013 ዓ ም ዝግጅታችን ጀመረ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ብሔራዊ ምርጫ ቦርድ ከሐረሪ ክልል ውጪ በሚኖሩ የሐረሪ ብሔረሰብ ተወላጆች የምርጫ ተሳትፎ ውሳኔ ላይ ያቀረበውን ይግባኝ ውድቅ አደረገው። ዘገባ አለን። ዩናይትድ ስቴትስ

መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት እንዲሁም የአማራ ክልል ኃይሎችና

የህወሀት አባላት ላይ የቪዛ ማዕቀብ መጣሏን በተመለከተ ከተለያዩ ከተማ ነዋሪዎች የተሰበሰቡ አስተያየቶችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ።

በተጨማሪም ከሰኞስ ከአርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ና አስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ድምፃችን ለነፃነታችንና ለሉዓላዊነታችን በሚል መሪ ቃል ዛሬ በአዲስ አበባ ሰላማዊ ሰልፍ ተካሂደዋል። በሀገር ውስጥ ጉዳይ የውጭ ጣልቃ ገብነት የሀገር ሉዓላዊነትን መዳፈር ነው ሲሉ በሥነ ሥርዓቱ ላይ የተገኙ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ተናግረዋል። አንዳንድ ተሳታፊዎች ለአሜሪካ ድምፅ እንደገለጹትም የሰልፉ ዓላማ የውጭ ኃይሎችን ጣልቃ ገብነትና ተጽዕኖ ያሉትን ማውገዝ ነው።

ፀሐይ ዳምጠው ተጨማሪ ዝርዝር ይዛለች። በአዲስ አበባ ስታዲየም በተካሄደው ሰልፍ ላይ ኢትዮጵያ ሞግዚት አትፈልግም፣ የአሜሪካ መንግስት በኢትዮጵያ ላይ የያዘውን የተሳሳተ አቋም በድጋሚ እንዲያጠነው እንጠይቃለን፣ ግድቡ የኔ ነው የሚሉና ሌሎችም መልዕክቶች በወጣቶች ተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አበበ የኢትዮጵያ ብሔራዊ ጥቅምን ለመጉዳት በውስጥም ሆነ በውጭም ኃይሎች ጥረት እየተደረገ ነው፣ ነገር ግን መብታችንን አሳልፈን አንሰጥም ሲሉ ተናግረዋል።

ኢትዮጵያውያን የኢትዮጵያን የውስጥ ሰላም የማስጠበቅ ዋነኛ ኃላፊነት የህዝቦቿና የመንግስቷ መሆኑ ግልጽ ነው። አሸባሪ የሕወሓት ቡድን በሀገራችን ክብርና ኩራት በሆነው የመከላከያ ሰራዊታችን ላይ አቅዶና አስቦ

አሰቃቂ ጥቃት የፈጸመ ሲሆን በማይካድራ በንጹሐን ዜጎች ላይ ጭፍጨፋ ከማድረጉም በላይ በተለያዩ የሀገራችን አካባቢዎች ግጭትና እልቂት እንዲካሄድ መሪ ተዋናይ ሆኖ ተንቀሳቅሷል፣ ፈጽሟል፣ አስፈጽሟል። ይህ ኃይል ከጥፋቱ እንዲታቀም መንግስት ያካሄደው ህግን የማስከበር ዘመቻ ውጤታማ ብቻ ሳይሆን ፍታዊም ነው። ነገር ግን አሜሪካና አጋሮቿ የዚህን ኃይል የጥፋት ጉዞና ተግባር

በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው። ከዚህ የዘለለ ጣልቃ ገብነት ሉዓላዊነትን መዳፈር መሆኑን ሊታወቅ ይገባል። ምክትል ከንቲባው አክለው ጠላቶቻችን ከድህነት የመውጣት ጉዞአችንን ለማደናቀፍ

ከተቻለም ለማስቆም እየሰሩ ይገኛሉ፣ ስሉም ገልጿል። በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የሕዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቅቆ ለሕዝባችን ራትና መብራት እንዳይሆን ያልፈለቀሉት ድንጋይ የለም ያልሸረቡትም ምሽፌራ የለም። እኛ ግን ምንም እንኳን አብዛኛው የውሃ ድርሻ የእኛ ቢሆንም በፍታዊነት እንጂ ሌሎችን ጎድቶ የመጠቀም ሀሳብ እንደሌለን ራሳቸው

ከሳሾቻችንም ያውቁታል። በመሆኑ ዛሬም ሆነ ወደፊትም አባይን በፍትሐዊነት የመጠቀም መብታችን በፍጹም ሌሎችን እንዲጎዳ አንፈልግም። የመጠቀም መብታችንን ከማረጋገጥ ወደ ኋላ አንልም። የአሜሪካ ድምፅ ያነጋገራቸውም አንዳንድ ተሳታፊዎችም የውጭ ጣልቃ ገብነትና የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ የጣለውን የቪዛ እገዳን ለመቃወም እንደወጡ ነው የተናገሩት።

አቶ መሐመድ እብራሂም ከተሳታፊዎቹ መካከል ናቸው። ያ የምናወግዘው የእኛ ጉዳይ ከኛ አልፈን ለሌላም የምንተልፍ ህዝቦች ስለሆን፣ ስለዚህ ነጮች እኛን ጓዳ እነሱ ሊያውቁልን ስለማይገባ ከልጆች ጎን ልሰለፍ ነው የመጣሁት። በአዲስ አበባ ስታዲየም ድምጻችን ለነጻነታችንና ለሉአላዊነታችን በሚል መሪ ቃል በተካሄደው ሰልፍ ላይ በሺዎች የሚቆጠሩ ወጣቶች ተሳትፏል። ተመሳሳይ ሰልፎች በሌሎቹ የአገሪቱ ከተሞችም ተካሄዷል።

ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጦውን ለዘገባው አመሰግናለሁ። ከአራት ወራት በላይ ባስቆጠረው የሚያንማር ወታደራዊ መፈንቅለ መንግስት የተቆጡ በሺዎች የሚቆጠሩ አፍቃሪ ዲሞክራሲ ሰልፈኞች ለሀገር አቀፍ ተቃውሞ አደባባይ መውጣታቸው ተዘገበ። በአንፃሩ የአገሪቱ ጦር ሥራዊት በወሰደው የኃይል እርምጃ በመቶዎች የሚቆጠሩ ሲገደሉ፣ በሺዎች ለስር መዳረጋቸው ተመልክቷል። በእስረኞች ላይ በሚፈጸሙ ኢሰብአዊ አያያዞች የሚታወቀው

ኢንሳይን የተሰኘው እስር ቤት በመቶዎች የሚቆጠሩ የፖለቲካ እስረኞች መፈንቅለ መንግስቱ ከተካሄደበት ጊዜ አንስቶ ታስረው እንደሚገኙ ያመለከተው ዘገባ በአንዳንዶች ላይ እጅግ የከፋ የማሰቃየት ድርጊት እንደሚፈጸምባቸው አንዳንድ ከስር የተለቀቁ ሰዎች ተናግረዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

አንድ የአሜሪካ ዜግነት ያላቸው የሶማሊያ ተወላጅ ባለሀብት፣ በናይሮቢ ከተሰወሩ ከቀናት በኋላ የስቃይ ድርጊት የተፈጸመባቸው መሆኑን የሚያሳይ አስከሬናቸው ተጥሎ መገኘቱን

ኬንያ የሕዝብ ጉዳዮች አቃቢ ሕግ ጽሕፈት ቤት ዲሬክተር አስታወቁ። የጥቃቱ ሰለባ የሆኑት በሺር ሞሐመድ ዘመዶች በጠበቃቸው አማካኝነት በላኩት ደብዳቤ እንዳመለከቱት የ36 ዓመቱ ጎልማሳ የገቡበት ያለመታወቁን ተከትሎ በፖሊስ በኩል የታየው ጠባይ ጥያቄ የሚያስነሳ ነው ሲሉ ከሰዋል። በተለይ ፖሊስ የሟቹን ማንነት ከለየ በኋላ ትክክለኛ መረጃ ለቤተሰቡ ለመስጠት መዘግየቱ ያሳዘናቸው መሆኑን ተናግረዋል።

በሚሊዮን የሚገመት መጠን ያለው የጆንሰን ጆንሰን ክትባት በያዝነው ሳምንት ወደ ሀገር ውስጥ እንደሚገባ የደቡብ ኮሪያ ባለስልጣናት አስታወቁ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።

ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 22 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም

አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ።

የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ብሔራዊ ምርጫ ቦርድ ከሀረሪ ክልል ውጪ በሚኖሩ የሀረሪ ብሔረሰብ ተወላጆች የምርጫ ተሳትፎ ውሳኔ ላይ ያቀረበውን ይግባኝ ውድቅ አደረገው። ይህንን ጉዳይ የሚዳስሰው ዘገባ እንደሚከተለው ይቀርባል።

ብሔራዊ ምርጫ ቦርድ ከክልሉ ውጭ የሚኖሩ የብሔረሰቡ ተወላጆች በሀረሪ ክልል ምርጫ መሳተፋቸው ህጋዊ መሰረት የለውም ሲል ያሳለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ውድቅ ካደረገበት በኋላ ለሰበር ሰሚ ችሎቱ ይግባኝ ጠይቆ ነበር። ይግባኙን ሲመለከት የቆየው ሰበር ሰሚ ችሎቱም ሐሙስ ዕለት ተመሳሳይ ውሳኔ ማሳለፉን የሀረሪ ብሔራዊ ጉባኤን ወክለው ከቆሙት የህግ

ጠበቃ አንዱ አቶ ሳልሃዲን ቶፊቅ ለአሜሪካ ድምጽ ተናግረዋል። ይግባኝ የማየት ስልጣን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በመሆኑ በዚህ መሰረት የሀረሪ ብሔራዊ ጉባኤ ቅሬታውን አቅርቦ ነበር። በዚህ ቅሬታ ያው ቦርዱም ምላሽ ሰጥቶ በመጨረሻ ላይ የቦርዱን ጥያቄዎች ያው ህጋዊ መሰረት እንደሌለውና የተለያዩ ጭብጦችን በመያዝ የሀረሪ ብሔር አባላት ከአናሳ መብትም ከአፈርማቲቭ አክሽንም ማለት ነው የተለያዩ

የዓለም አቀፍ የሀገሪቱ ህጎችን በማየት ህገ መንግስቱን በማየት ይችላሉ በሚል ወስኖ ነበር። በዚህ ውሳኔ ላይ ነው ሁሉ የሰበር አቤቱታ ያቀረበው ማለት ነው። ራ አቤቱታ ያቀረበው ያቀረበባቸው ለራሱ ምክንያቶች አሉት። ከነዚህ ውስጥም አንዱ ይህንን የማየት ስልጣን ኢትዮጵያ ጠቅላይ ፍርድ ቤት ሊሰማ የሚችል ችሎት የለውም። ሌላው ሁለተኛ ደግሞ ይህንን አይነት ጥያቄዎች ሲነሳ የፌዴሬሽን ምክር ቤት ትርጉም የሚሻውን የሚል ነጥብ ነው። በመጀመሪያ

እርጃ ያቀረበው ከዛም በመቀጠል የህዝብ ተወካዮች ምክር ቤት ውሳኔ የፊት ህገ መንግስት ስራ ላይ ከመዋሉ በፊት ያው ስለ ተወሳነ ተወታኝነት የለውም የሚል የክልሉ ህገ መንግስት ደግሞ ከፌዴራል ህገ መንግስቱ ጋር ይጋጫል የሚሉ ነጥቦች እና ክልሎች ደግሞ የራሳቸው የምርጫ ህግ ማውጣት አይችሉም እና በዚሁ ምክንያቶች የስር ፍርድ ቤት የሰጠ ውሳኔ እንዲሻርለት አመልክቶ ነበረ። በዚሁም ያው የሀረሪ ብሔራዊ ጉባኤ ህገ መንግስቱን መሰረት ያደረገ መሆኑን

ቤቱ አንዳንድ መጣራት ያለባቸው ነጥቦች አለ በማለት የቃል ክርክር አንድ ሰዓት ከሀምሳ ደቂቃ በላይ የሚሆን ክርክር ተደርጎ በአጭር ጊዜ ውስጥ ያው የፌዴራል ጠቅላይ ፍርድ ቤት ውሳኔ የሰጠበት ሁኔታ ነው ያለው። ሰኞ ነው የቃል ክርክር የተደረገው። ውሳኔ የሰጥሰው ደግሞ ሐሙስ ቀን የተሰጠው ማለት ነው። ትናንትና የተሰጠው ውሳኔ ማለት ነው። ስለዚህ ፍርድ ቤቱ ያያቸው ነጥቦችን በምናይበት ጊዜ አንደኛ የምርጫን በሚመለከት

ሴት ተኳሽ መንግስት ዘንድ ተወካዮች ምክር ቤት የወሰነው መጋቢት ስድስት አስራ ዘጠኝ ሰማኒያ ሰባት ነው። ህገ መንግስቱ ደግሞ ስራ ለላይ የዋለው አስራ አምስት ነው። ግን የሀረኝ ክልል የመንግስት አወቃቀር በሚታይበት ጊዜ የተለያዩ ኮሚቴዎች የተለያዩ ጥናቶች ተደርጎ የህዝብ ተወካዮች ምክር ቤቱን ይህንን ጥናት መሰረት ለማድረግ ህገ መንግስታዊ የህገ መንግስቱ ከመጠቅ ጋር አብሮ ያየበት ሁኔታ ና ያጸደቀበት ሁኔታ መሆኑን ና

ይህንን ፍርድ ቤት የሚያረጋግጥበት ከዚህ በፊት ምርጫ ቦርዱ የህዝብ ተወካዮች ምክር ቤት ውሳኔ እንዲቀበለው ያለው ሰነድ ከህዝብ ተወካዮች ምክር ቤት አስቀርቦ አይቶታል። በዛ ሰነድ ደግሞ ህገ መንግስታዊ መሰረት ያለው መሆኑን አረጋግጧል። እንደገና ደግሞ የክልሉ ህገ መንግስት ደግሞ መሰረት አድርጎ የህዝብ ተወካዮች ምክር ቤት ውሳኔን፣ እንዲሁም የኢስቢ ህገ መንግስት መሰረት በማድረግ እየተወሰነ ውሳኔ በመሆኑ ቦርዱ እያቀረበ ያለው ነገር ህገ መንግስታዊነት

ጥያቄ፣ ክርክር የሚያስነሳ አለመሆኑ የሀሪሽ ብሄር አባላት ከክልሉ ውጭ ያሉ ማለት ነው መምረጥ ይችላሉ የሚል ነው። ሌላው ይህንን መሰረት ሲያደርግ ያው የአለም አቀፍ የህግ ድንጋጌዎችንም የአይሲሲፒአር አንቀጽ ሀያ ሰባትን የተባበሩት መንግስታት ቻርተር ውሳኔንም መሰረት በማድረግ የአናሳ ብሄር አባላት ቋንቋ፣ ባህል፣ ገርባቸውን በሚመለከት ጥበቃ ማድረግ

ተገቢ መሆኑ ወይም ደግሞ ህገ መንግስቱ ላይም የሚደግፍ በመሆኑ የአረሪ ክልል ህገ መንግስት ይህን ነው በካትተ መልኩ ያስቀመጠ በመሆኑ ለእነዚህ አናሳ ብሄሮች መብት ጥበቃ ህገ መንግስታዊ መሆኑና ዓለም አቀፍ ግድድ ገሪዎችም የሌሎች ሀገሮችን ልምዶችን መሰረት በማድረግ የተደረገ ነው በሚል የውሳኔ ነው የሰጠው። አቶ ሳልሀዲን የፍርድ ቤቱ ውሳኔ የፍትህ ስርአቱን ለሁሉም እኩል በማገልገል ላይ እንደሚገኝ ማሳያ ነው ብለዋል።

ይህ ውሳኔ ደግሞ ትልቁ ቁም ነገር ያለው ነገር የሀረሪ ብሄር ብቻ ሳይሆን የሌላዎችን የአናሳ ብሄሮች መትን ጭምር በመሆኑ ያለን ጥያቄ ህግ መግጠር እንዳልሆነና በአጠቃላይ ሀረሪ ብሄራ ጉባኤ ያቀረበው አቤት ፈካሰር ማለት ነው። በምርጫ ቦርድ የተወሰነ ውሳኔ አግባብ እንዳልሆነ የታችኛው የህዝብ ሰሜ ፍርድ ቤት ውሳኔ ትክክል እንደሆነ ማስናት የሀረሪ ብሄር አባላት ከክልል ውጪ ያሉት ያው ከአናሳ ብሄር

ሰዎችን መብት ከመጠበቅ አንጻር ተገቢኛ ትክክል ነው የሚል ድምዳሜ ድምዳሜ ላይ በመድረስ የምርጫ ቦርድ ውሳኔ ሽሮታል። የፌዴራል ጠቅላይ ፍርድ ቤቱ ውሳኔ ደግሞ አሁን ቀጣይ የምታደርጉት ነገር ምንድን ነው? ቀጣይ አሁን የሚደረገው ነገር ያው ይህ ውሳኔ ለቦርዱ ያው ደርሶት ፈጽም የሚል ትዕዛዝ ነው የተሰጠው። በሌላ በኩል ደግሞ ይበኝ የሰበራቤት ቦርዱ በሚያቀርብበት ጊዜ ታግዶ ነበር። አፈጻጸም ጀምረን ታግዶ ነበር

የሚጠቀሙ እስከሚታይ ማለት ነው። ይህንም የአፈጻጸሙ ምግዳ ተነስቷል ና ስለዚህ ምንድን ነው የስልጃ ጠቅላይ ፍርድ ቤት ይጓኝሰ የሚችሉትም ይህም ትዕዛዝ የፍድ ውሳኔ እንዲደርሰው ስለተደረገ በዚህ መሰረት የጀመር ነው የሄደው አፈጻጸሙ ማለት ነው። በተባለው መሰረት በዋናነት ያለው የህዝብ ተወካዮች ምክር ቤት በወሰነ ውሳኔ የክልሉ ህገ መንግስት በሚያስቀምጠው እንዲሁም ከዚህ በፊት አምስት ዓመት ሲከናወንበት በነበረው አሰራር

እንዲተገብር የሚል ውሳኔ ስለተሰጠ በዛ ውሳኔ መሰረት ምርጫ ቦርድ እንዲያስፈጽም ይህን የጀመርነውን አፈጻጸም የታገደው ማለት ነው እንዲቀጠል ማድረግ ነው ማለት ነው በሌላ በኩል በውሳኔው ላይ ያላቸውን አስተያየት እንዲሰጡ ነው የጠየቅናቸው የብሔራዊ ምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ ጉዳዩ ግልጽ ውሳኔ ማግኘቱ መልካም ነው የፍርድ ቤቱን ውሳኔ እናስፈጽማለን ሲሉ ምላሽ ሰጥተውናል

የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። ወደ ተከታዩና ሰፋ ያለ ጊዜውን ወደሚወስደው ቀጣዩ መሰናዷችን እንለፍ።

ዩናይትድ ስቴትስ በኢትዮጵያ ላይ በወሰደችው አቋም በተለያዩ ከተማ የሚገኙ ነዋሪዎች የተሰበሰቡ አስተያየቶች ናቸው። ይህንን ሰፋ ያለውን ጊዜ የሚይዙት

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ባለፈው ሳምንት እሁድ በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች፣ በአሁኖቹና በቀድሞዎቹ የኢትዮጵያና ኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት፣ እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሀርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን

Hasta, o callo, vuelo

ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ያሉት ብሊንከን ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብት ጥሰት ጥቃትና በደሎች እየተሰቃዩ ነው፣ በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብለዋል። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራይ

ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱንም ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችና ሌሎች የሰብአዊ መብት ጥሰትና በደሎችን እጅግ አጥብቃ ታወግዛለች። ትግራይ ውስጥ የውሃ ምንጮች፣ ሆስፒታሎችና የህክምና ተቋማትን ጨምሮ በወደሙት የሰላማዊ ዜጎችና ንብረቶችም

እኩል አሳዝነውናል በማለት ተናግረዋል። የኢትዮጵያ መንግስት በሰብአዊ መብቱ ጥሰቶችና ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን ኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት

ጥሪያቸውን አቅርበዋል። በክልሉ የሚካሄደው ግጭትና ጠባጫሪነቱ በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ ሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። በትግራይ ለተፈጠረው ቀውስ በመፍትሄነት የቀረቡ አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከዓለም አቀፉ ማህበረሰብ ሌሎች ተጨማሪ እርምጃዎች ሊ

ወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን ሌሎች መንግስታትም ይህንን እርምጃችንን እንዲደግፉ ጥሪያችንን እናቀርባለን ብለዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የቪዛው ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ሕዝብ ላይ በተፈጸመው ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብአዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉም ሁሉ የሚመለከት መሆኑን ገልጸው እቅባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችንም

ሊጨምር ይችላል በማለት አስረድተዋል። ከባለስልጣናቱና ግለሰቦቹ በተጨማሪ በሀገሪቱ ላይ ስለሚጣለው ተጨማሪ ማዕቀብ ብሊንከን ሲገልጹ፣ ከዚህ በተጨማሪ ለኢትዮጵያ የሚሰጡ የኢኮኖሚና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦች የጣልን

በመሆኑ በመከላከያው ዘርፍ ያለንን የንግድ ቁጥጥርና ፖሊሲያችንንም ከዚህ ጋር እንዲስማፋ እናደርጋለን ብለዋል። ሚኒስትሩ አያይዘውም የምንሰጠውን የሰብአዊ እርዳታ የምንቀጥልበት ሲሆን በተወሰነ ደረጃም እንደ ጤና፣ የምግብ ዋስትና፣ ለሴቶችና ልጃገረዶች እገዛ፣ ለሰብአዊ መብትና ዴሞክራሲ፣ ለመልካም አስተዳደርና ግጭትን ቅነሳ በመሳሰሉት ዘርፎች የምንሰጠውን እርዳታ እንቀጥልበታለን ብለዋል። ኤርትራን በሚመለከትም ዩናይትድ ስቴትስ ለኤርትራ እንዳይሰጡ የወሰነቻቸው

የሚያስፈልጋቸውን መጠነ ሰፊ የእርዳታ ማዕቀቦችም እንዲሁ ትቀጥልበታለች በማለት ያለውን አቋም ገልጸዋል። በመጨረሻም ዩናይትድ ስቴትስ ቀውሱ ዘላቂ የሆነ የፖለቲካ መፍትሄ እንዲያገኝ አሁንም ጥሪ ታቀርባለች ያሉት ብሊንከን እኛ በትግራይ የተፈጠረውን ቀውስ እንዲወገድ ኢትዮጵያውያን እርቅና ውይይት አድርገው አሁንም የገጠማቸውን መከፋፈል እንዲያስወግዱ ለመርዳት ቁርጠኝነታችንን እንገልጻለን በማለት ተናግረዋል። ይህንን መግለጫ ተከትሎ በማግስቱ ሰኞ መግለጫ ያወጣው የኢትዮጵያ የውጭ ጉዳይ ሚኒስቴር ደግሞ የ

ቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ

ያስገድዳታል ብሏል። አስተዳደሩ እዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም በማለት ነው የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። በሌላ በኩል ደግሞ የኒውጀርሲ ዴሞክራትና ሴናተር ባብ መንዴስ እና የተወካዮች ምክር ቤት አባል ግሬጎሪ ሚክስ ባወጡት የጋራ መግለጫቸው የአሜሪካ መንግስት ሰሞኑን ካወጣው የቪዛ ማዕቀብ ጥሩ ጅምር ቢሆንም ሌሎች ተጨማሪ ጠንካራ እርምጃዎች ያስፈልጋሉ። አሜሪካ በኢትዮጵያ ላይ መሬት የያዘ ውሳኔ ማሳ

ሲያሳልፍ ይኖርባታል ሲሉ ማሳሰባቸው ተመልክቷል። የኦክላሆማ ሪፐብሊካን ሴናተር ጄምስ ማንትዊን ኢንሆፍ ደግሞ በምክር ቤቱ ፊት ለፊት ሰሞኑን በሰጡት መግለጫ የግጭቱ መንስኤና አመጣጥ ያሉትን ምክንያት አስረድተው የአሜሪካ መንግስት አሸባሪውን ህወሓትና የኢትዮጵያ መንግስት በእኩል አይን ተመልክቶ ያስተላለፈው ውሳኔ ስህተት መሆኑን ተናግረዋል። ሁለቱ የምክር ቤት አባላት ሴነተር ባብ መንዴዝና የተወካዮች ምክር ቤቱ አባል ግሬጎሪ ሚክስ በጋ

ጋራ ባወጡት አስተያየት መልእክታቸው ደግሞ በትግራይ እየተካሄደ ያለው አሰቃቂ ጦርነት ወደ ሰባት ወራት የተጠቃው መሆኑን ገልጸው የሚከፈለው ሰብአዊ ዋጋ እየጨመረ ነው ብለዋል። በሺዎች የሚቆጠሩ ሰላማዊ ዜጎች ቆስለዋል ወይም ተገድለዋል። በዘፈቀድ የተገደሉ የጅምላ ፍጅቶች፣ ጾታዊና ጾታን መሰረት ያደረጉ ጥቃቶች፣ በግዳጅ የሚካሄዱ መፈናቀሎች፣ ሌሎች የሰብአዊ መብት ጥሰቶች ተፈጽመዋል ብለዋል።

በሌላ በኩል ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ህዝብ ላይ እንደሚፈጸመው ሁሉ በወራሪዎች እየተቃጣ ያለ በመሆኑ ከጭፍጫፊዎች እኩል ሊፈረጅ የሚችልበት ምክንያት የለም ሲል ድምጸ ወያኔ በሚባለው የድርጅቱ ልሳን የተላለፈው የህወሓት መግለጫ ለዩናይትድ ስቴትስ የቪዛ ማዕቀብ ምላሽ ሰጥቷል። ከሁሉም አስቀድሞ የጆ ባይደን አስተዳደር ኤስአር ዘጠና ሰባት በሚል አምባገነን ባላቸው ኢሳያስ አፈወርቂና ፋሽስት ባላቸው ጠቅላይ ሚኒስትር አብይ

መሐመድ ቡድን ላይ ተጨባጭ የሆኑ የኢኮኖሚና ዲፕሎማሲያዊ ማዕቀብ እርምጃ መውሰድ በመጀመሩ ህዝባዊ ወያኔ ሓርነት ትግራይ ህወሀት አድናቆቱን እንደሚገልጽ አስታውቋል። የኤርትራ መንግስት በበኩሉ ማዕቀቡን ተቃውሞ ባወጣው መግለጫ በመግለጫው ይዘትና አቀራረብ ቋንቋ አዝነናል ብሏል። ትግራይ ክልል ለተከሰቱ ቀውሶች ብቸኛው መንስኤ በአሁኑ ወቅት የፈረሰው የህወሀት ቡድን እንደ አውሮፓውያን አቆጣጠር ህዳር ሶስት ቀን ያደረሰው አደገኛ ወታደራዊ ጥቃትን አድራጎት ነው ሲል አሳስቧል። በማስከተል

ይህ በግዝፈቱና በክብደቱ ከዚያ ቀደም ባለው መልኩ የታቀደው ጥቃት ከመፈጸሙ አስቀድሞ በቀደሙት ቀናት የህዋት ማዕከላዊ ኮሚቴ ይሁንታ የሰጠው ከመሆኑም በላይ በፓርቲው ቃል አቀባይ ፈጥኖ ግቡን የሚመታ መብረቃዊ እርምጃ ነው ብሎ በድፍረት ገልጿል ሲል አክሏል። ህዋት በወታደራዊ ጥቃት እቅዱ ኢትዮጵያን ብቻ ሳይሆን ኤርትራንም ጭምር ኢላማ ያደረገ እንደነበር ያመለከተው የኤርትራ መንግስት መግለጫ የህዋት አላማ ቢሳካ ኖሮ ኢትዮጵያና ኤርትራ እንዲሁም በአፍሪካ ቀንድ ሊያስከትል

ነበረው እጅግ የከበደ አደጋና ትርምስ የታወቀ በመሆኑ ማብራራት አያስፈልገንም ብሏል።

አድማጮች እነዚህ ከላይ ያስደመጥናችሁ አስተያየቶች ባሳለፍነው ሳምንት በዝርዝርና በስፋት ካስደመጥናችሁ ዘገባዎች ላይ አጠር አድርገን ያቀረብናቸው ሲሆን ተከታዩ መሰናዷችን ይህንን የዩናይትድ ስቴትስ አቋም በተመለከተ ያነጋገርናቸው ኢትዮጵያውያን የሰጡትን አስተያየት እናጋራችኋለን። በቅድሚያ ወደ መቀሌ እንወስዳችኋለን። ዘጋቢያችን አለም ፍስሐ አስተያየታቸውን የጠየቃቸው የመቀሌ ነዋሪዎች አስተያየት እንደሚከተለው ይቀርባል። በኢትዮጵያ ታሪክ የኢትዮጵያ

የኢትዮጵያ መሪዎች በአጋጣሚ ዙፋኑን ይይዙና ሕዝቡን የማስተዳደር አቅም ሲያንሳቸው ወደ

ፍጹም አምባገነንነት ይለወጣል። ከዚያም እጃቸው በንጹሐን ሰዎች ደም ይታጠባል። አንዱ ብሔር ከሌላኛው ብሔር እንዲጋጭ ዘንድ ጥቁር ስም እንዲሰጣጥ ያደርጋል። የህዝቡ ዋይታ፣ የህዝቡ ጭፍጨፋ እንደ ፊልም እያዩ ይዝናኑበታል። ታዲያ ይህ ጭፍጨፋ ይብቃኝ የሚል ሀይል በሚመጣ ሰዓት ግን ከሀገር ኮብልለው የመጥፋት ባህሪ የኢትዮጵያ ታሪክ ነው። ለዚህ አርአያ የሆነ የደርግ የፋሽስቱ ደርግ ስርዓት መሪ መንግስቱ ኃይለማርያም ጥሩ አርአያችን ነው።

እናም በዛሬው ወቅት እየተደረገ ያለ የአብይ መንግስት የአብይ አመራር የፈቀደው ጨፍጫፊ ኃይል እናም የኢትዮ የአማራ ተስፋፊ ኃይል እንደዚሁም የኤርትራ ወራሪ ኃይል ሶስቱንም፣ ወደ አሜሪካ እንዳይገቡ ያደረገችው የቪዛ ክልከላ ፍትሐዊ ነው ብለን እናምናለን። ምክንያቱም እነዚህ ሶስት ወራሪዎች በትግራይ ህዝብ ላይ ታይቶ የማይታወቅ በአለምም ተደርጎ የማይታወቅ ሰብዓዊ መብት የጣሰ እጅግ በጣም ዘግናኝ የሆነ ጭፍጨፋ አድርገዋልና እናም እነዚህ መሪዎች

አሜሪካ እንዳይገቡ ስላደረገችው የቪዛ ክልከላ እናደንቃለን። ሆኖም ግን እጅግ በጣም ዘግይታለች። አሜሪካ ዘግይታለች ማለት የቪዛ ክልከላውን አይደለም። የትግራይ ህዝብ ያን ያክል አሰቃቂ ግፍ የደረሰበት ግን፣ አሰቃቂ ግፉ እንዲቆም መስራት ነበረባት። ሙሉ በሙሉ እንዲቆም መስራት ነበረባት። እየተንቀሳቀሰች ነው በእርግጥ፣ ግን ከዚህ ይበልጥ መስራት ነበረባት። አሜሪካ የቪዛ ክልከላ ስላደረገችው እያደነቅን እያመሰገንን፣ አሜሪካ ብቻ ሳይሆን ሌሎች የአለማት ሀገሮችም አሜሪካ

ያደረገችውን ፈር ተከትለው ሁሉም እንደዛ ቢወስኑት እጅግ በጣም ጥሩ ነው እላለሁ። ይህ ብዬ በህወሓት ላይ ስለተደረገው የቪዛ ክልከላ ግን አልገባኝም። ለምን ህወሓት የትግራይ ህዝብ የዘር መጥፋት ጭፍጨፋ እየተደረገበት ስላለ ለዚህ የዘር መጥፋት ጭፍጨፋ ሆን የታገለ ነው ያለው እና ምን ስላደረገ ነው የህወሓት አባላት ከትግራይ እንዳይወጡ የቪዛ ክልከላ ያደረገችው አሜሪካ? ስለዚህም እኛ እንደ ቪኦኤ አድማጮች በአሜሪካ ያሉ

ሙሉ የቪኦኤ ጋዜጠኞች ወደ አሜሪካ ወደ ባይደን መንግስት ቀርበው ስለምንድነው ነው የህወሀት አባሎች ስ እንዳይወጡ የተደረገው ብሎ ማብራሪያ እንዲያቀርብልን እንማጸናለን። ሌላኛዋ በመቀለ ከተማ አቀልቀል ደብር በሚባል ቦታ ያገኘኋት አስተያየት ሰጭ ደግሞ በትግራይ ደረጃ አሁን ባለንበት ሰዓት እየተካሄደ ያለው ወረራና ጨፍጨፋ ቀላል የሚባል ስላልሆነ

ህዝብ እንደ ህዝብ ህዝብ በቋንቋው ህዝብ በባህሉ ህዝብ በኑሮውና በነፃነቱ የሚጨቆንበት ደረጃ ደርሰናል። በትግራይ ደረጃ በትግራይ ህዝብ። ስለዚህ በዚህ ሁኔታ እያንዳንዱን ኢንፎርሜሽን እያንዳንዱን ሀሳብ የመከታተልና ሀሳባችንም የመስጠት ግዴታ ስላለብን ኤቭሪ ኢንፎርሜሽን እንቀበላለን፣ እንሰማለን፣ እንከታተላለን ከትንሽ እስከ ትልቅ ማለት ነው። በዚህ ሳምንት የአሜሪካ መንግስት ያወጣው የእቀባ ውሳኔ

ሰምተነዋል። ለወንጀሎቹ እያንሳል። እንደውም ትንሽ ዘግይተዋል። የአሜሪካ መንግስትም ሆነ የተባበሩት መንግስታት ውሳኔ እንዲሰጡ በጣም ብዙ ጊዜ ሆኖናል ስንጠብቅ። ይሄ ውሳኔ ዘግይቶም ቢሆን አሁን ደርሶልናል። ስለዚህ በውሳኔው ደስተኞች ነን። ውሳኔው ስለተሰጠ ደስተኛ ነኝ፣ እንደኔ ደስተኛ ነኝ። ግን ሚዛናዊም አይደለም፣ ምክንያቱም

ከነዚህ ወንጀለኞች እኩል ፍርድ የተሰጠበት አንድ ቡድን አለ። አንድ የትግራይ መንግስት አለ። የትግራይ ለኛ እንደ ውድብ ብቻ አይደለም የትግራይ ህወሓት ለትግራይ ህዝብ እንደ ውድብ ብቻ አይደለም መንግስት ነው። ምክንያቱም በምርጫ አረጋግጠናል፣ መንግስታችን ነው ብለን ውክልን አሰጥተናል። ህወሓት ደግሞ ህዝብ አለኝ ብሎ ህዝቡን ለማዳል፣ ከችግር ለማውጣት እየተንከራተተ ያለ መንግስት ነው። ስለዚህ በዳይና ተበዳይ አንድ እኩል ተደርጎ አንድ አይነት ፍርድ ሲሰጥ

በዚህ በኩል ቅሬታ አለን። ለወንጀለኞቹ ፍርድ ስለተሰጠ እንደውም ገና እርምጃ ይወሰዳል ተብሎ የምንጠብቀው ሌላ ፍርድ አለን። ለህወሀት የተሰጠው ፍርድ ግን እንደ ህዝብም ስለማይገባው እንደ መንግስትም ስለማይገባው፣ የአሜሪካ መንግስት ደግሞ ደጋግሞ እንዲያዩና ይቅርታ ጠይቆን የህወሀትን ውሳኔ

በሌላ መልስ እንዲሰጥበት ተስፋ አደርጋለሁ። በመጨረሻ አስተያየትን የሰጠኝ በመቀለ ከተማ ዜ ሰባት ቅበደ ያገኘሁት ነው። አስተያየቴም በበጎ በኩል ነው የተቀበልኩት ጥሩ ነው ብዬ ነው የማምነው። ምክንያቱም ያለንበት ሁኔታ ስፔሻሊ ትግራይ ውስጥ ስላለሆኝ ይህ ትግራይ ውስጥ ያለውም ፕራክቲካል በተግባር በየቀኑ እያየ ነው ነው በየቀኑ ጭፍጨፋ ነው። በየቀኑ ሰው ይገደላል። በየቀኑ እህቶቻችን ይደፈራሉ፣ እናቶች ይደፈራሉ። በየቀኑ ሰው በረሃብም በበሽታም እየሞተ ነው ከጥይት ውጭ ምክንያቱም ምንም አይነት የህክምና ይሁን ሂማንታሪያን ምንም አይነት ኮሪደር የለም።

ስለዚህ ይሄንን እንዲተገበር የተወሰነ ውሳኔ ስለሆነ በበጎ መልኩ የተቀበልነው በጥሩ ነገር ነው ያየሁት። ትንሽ ግር ብሎን ነበር እንደ መጀመሪያ የህወሃት አባላት ሲቀላቀሉ ምክንያቱም ትግራይ ውስጥ የተደረገ ያለው ጭፍጨፋ የህወሃት አባላት ጨፍጫፊዎች ነው ተብሎ መጠራት የለባቸውም ብዬ ነው የማምነው ምክንያቱም በአይናችን እንደምናየው እነሱ ጨፍጨፎ አያውቁ። የጨፈጨፈን ያለ ሀይል ማን እንደሆነ እናውቃለን። አሁን በዚህ ስድስት ወር ውስጥ የመጡ ሀይሎች ናቸው። ስለዚህ አስደንግጦን ነበር። ነገር ግን በኋላ በደንብ አጥኜ ሳየው በደንብ ሳጤ ነው የተገነዘብኩት ነገር አንደኛ ህወሃትና ህወሃት

እንዳለ ነው። እውቅና እየሰጠ ነው። ምክንያቱም ተኩስ አቆም እየተባለ ያለው ለአማራ ሚሊሻ ወይም ለኤርትራ ሰራዊት ብቻ አይደለም። እነሱን እየተዋጋ ያለ ሀይል አለ። ይህ ሀይልም ተኩስ ማቆም አለበት። ተኩስ ካልቆመ ትግራይ ውስጥ ያው የሁሉም ሀይል እገዳ ሊደርስባቸው፣ ስማቸው ማዕቀብ ውስጥ ሊገባ ባህሪያዊ ነው እና ትክክል ነው ብዬ ነው የገመትኩት። ምክንያቱም አንደኛ መኖራቸውን ነው እውቅና ነው እየሰጠ ያለው። ተደምስሰዋል ዱቄት ናቸው የተባሉት ሀይል አሁንም በመዋጋትና ፖዚሽን ላይ እንዳሉ ስላረጋገጠልን በጥሩ እንትን ነው የተቀበልኩት። ለወደፊቱ ያው በውሳኔዎች ሳይሆን የእርዳት ኮሪደሮች የትግራይ ህዝብ

ጭኮና የሚያገኝበት እንትን ሊኖር ይችላል ብዬ እንደ ተስፋ እንጂ፣ ምንም አይነት ድል የሚገኘው በራሳችን በትግራይ ህዝብ ትግል ብቻ ነው። ይህንን አረጋግጠናል። ምክንያቱም የአሜሪካ መንግስት ከመጣ ይኸው አራት ወር አልፎታል። ይህንን ነገር እውቅና ሰጥቶ መግለጽና መናገር ማወጅ ከጀመረ ግን ተግባራዊ ነገር እስካሁን የለም። ስለዚህ ወደ ተግባር ይገባል ብለን ተስፋ እናደርጋለን። ግን እንደነገርኩ፣ ዋናው የነፃነታችን አንኳር የራሳችን አንድነትና ትግላችን ነው።

አስተያየት በመስጠት የተሳተፉን ሁሉ እናመሰግናለን። ከመቀሌ ወደ አምቦ ነው የምንወስዳችሁ። ናኮር መልካ የተለያዩ ሰዎችን ጠይቋል። እኔ መምህር ሰላም ተፈራ ይባላል። የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ነኝ። አሜሪካ በተለያየ ጊዜ የተለያዩ ሀገሮች ላይ በሰብዓዊ መብት ምክንያት በዴሞክራሲያዊ መብት ምክንያት የተለያዩ ማዕቀብ ትስላለች። እነዚህ ማዕቀቦች በተለያየ ጊዜ ሁለት ቦታ ከፍ ማ እንችላለ። አንዳንድ ጊዜ ታርጌት ሳንክሽን ለሰዎች ላይ የምጣል ማዕቀብ ሊሆን ይችላል። ሁለተኛ የምጣን ሀብት ላይ የምጣል ማዕቀብ ሊሆን ይችላል። አሁን

ግን ታርጌትድ ወይም ደግሞ ግለሰቦች ላይ የተኮረው ማዕቀብ ብዙ ጊዜ ቪዛ ላይ ይችላል። ይሄ ብዙም ይሄናል አሳሳቢ አይደለም። ነገር ግን ይሄ ነገር ቪዛ ላይ ብቻ ይቆማል ብለ ስናስብ ሌላ ተከትሎ ይዞ ይመጣል። ለምሳሌ ግለሰቦች ከሌሎች ሀገሮች ጋር በነጻነት ተንቀሳቅሶ ዲፕሎማሲ የማይሰሩ ከሆነ ይሄም ራሱ አንድ ተግዳሮት ነው። ሁለተኛ ግን በተለይ በኢኮኖሚ ላይ ትልቅ ተጽዕኖ ሊያመጣ ይችላል። ለምሳሌ እንደምታውቀው የእኛ ሀገር የኢኮኖሚ ጉዳት ደርሷል። በተፈጥሮ ምክንያት ወይም በሰው ሰራሽ ምክንያት ኮቪድ

ሚኒስትር ታይዞ በተለይ ሚኒስትር ታይዞ የኢትዮጵያ ኢኮኖሚ አሁን በዚህ ጊዜ በጣም እየተጎዳ ነው። የአፍሪካ ኢኮኖሚ ብዙ ተጎድቷል እና ይሄ ማዕቀብ ሲጨምርበት ሌላ ጉዳት ሊያስከትል ይችላል። በተለይ ሁለተኛ የአሜሪካ ማዕቀብ አሜሪካ ላይ ብቻ ያቆማል ብለህ ስናስብ አይደለም፣ ሌሎች ሀገሮችም ሊጨምር ይችላል ጋብዝ ይችላል። እንደምታውቁ አሜሪካ የተለየ ጥሪ ያደረገች ነው። ለአውሮፓ ህብረት ጥሪ ያደረገች ነው። ሌሎች ሀገሮችም የአሜሪካ ወዳጆች የሚባሉት ጥሪ ያደረገች ነው። ከታሪክ እንደምረዳው ብዙ ጊዜ አሜሪካ ማዕቀብ ሲጥል የአሜሪካ ወዳጆች ወይንም ደግሞ የአሜሪካ አጋሮች

የአሜሪካ ማዕቀብ በሙሉም ቢሆን በክፍሉ አፕላይ ያደርጋሉ። እና ስለዚህ ይሄ ትልቅ ተጽዕኖ ሊያመጣ ይችላል። ከአውሮፓ ሀገሮች የምናገኘው እርዳታ ሙሉ በሙሉ ሊቆም ይችላል። ይሄ በጥንቃቄ ሊታሳዩ ይገባል። ኢትዮጵያ በዲፕሎማሲ ጥረቷን ተጠናክሮ መቀጠል አለበት። በተለይ የዲፕሎማሲ ሂደቱ ኢትዮጵያ መልስ አራሱ መፈተሽ መቻል አለበት። ስሜመን ምርዳን ነው እንዳሉ ይባላለሁ። በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል

መምህር ነኝ። ከዚህ ቀባ በፊት ማንሳት የሚፈልጋቸው ነገሮች አሉ። ለምሳሌ የቲፒኤልኤፍ መንግስት ለምሳሌ ባለፉት ሀያ ሰባት ዓመታት ይህንን ሀገር ሲያስተዳድር ነበረ። ብዙ ችግሮች ነበሩ። የፖለቲካ ችግሮች፣ ማህበራዊ ችግሮች፣ ሰብዓዊ መብት ችግሮች እዚህ ሀገር ውስጥ ሲከሰቱ ነበረ። አሁን ያለው መንግስት ላለፈ ሶስት ዓመታት እችን ሀገር እያስተዳዳት ነው። ለምሳሌ ባለፉት ሀያ ሰባት ዓመታት ሲከሰቱ የነበረ የሰብዓዊ መብት ጥሰትና አሁን

ባለንበት ሶስት አመታት ውስጥ የነበሩ ሰብአዊ መብት ጥሰቶች ማለቱ ይጠቅማል ብዬ አስባለሁ። በየትኛውም መንግስት ሰብአዊ መብት ጥሰት መኖር አለበት ብዬ አላምንም። ነገር ግን እኛም የኖርንበት ባለፉት ሰባት ዓመታት አመታት በእኛ ህዝብ ላይ ሲደርስ የነበረው ግፍና ጭቆና፣ እስራት፣ ስደት፣ ግድያ ያን የአሜሪካ መንግስት ነበረ፣ ቴፕልፍ መንግስትም ነበረ። ነገር ግን እንደዚህ አይነቱ እቀባዎች ታይቶ አይታወቅም ማለት ነው እና ዛሬስ ምንድን ነው?

ምን የተለየ ነገር አለስ ወይ? ለምሳሌ የኦሮሞ ህዝብ ሲሰደድ፣ ሲገደል፣ በግፍ ሲታሰር፣ ከቀዩ ሲፈናቀል የነበረው ዲፕሎማሲ ስፔሻሊ በቲፕለፍ መንግስት ሲሰራ የነበረው የዲፕሎማሲ ስራ ትክክለኛ ያልሆነ ዲፕሎማሲ ቢሆን ማለት ነው የአሜሪካን ኢንተረስት እስከጠበቀ ድረስ

እንዲህ አይነቱ ቀባዎች አላየንም። ነገር ግን አሁን ባለው ሁኔታ በትግራይ ክልል በጦርነቱ ምክንያት ሰብአዊ መፍት ጥሰት ደርሰዋል፣ እውነት ነው። የኢኮኖሚ ችግር፣ የፖለቲካ ችግሮች እየታዩ ነው። ነገር ግን የኢትዮጵያ መንግስት ይሄ ችግር ስከሰት እንደ ችግር በአግባቡ ይሄ ቀባ ከመደረሱ በፊት መሰራት የነበራቸው ስራዎች እንዳሉ አምናለሁ። አንድ ሰብአዊ መፍት ጥሰት ማኖሩም ማመን መቻል አለብን። የማህበራዊ ችግሮች፣ የፖለቲካ ችግሮች

ዘርፈ ብዙ ችግሮች እንዳሉ እናውቃለን። በዓለም ሚዲያም ሲዘገብ እንደነበረ ነገር ግን የኢትዮጵያ መንግስት እነኚህ ሪያሊቲዎች ተቀብሎ ከይቀባው በፊት አስፈላጊ የሆነ የዲፕሎማሲ ስራዎችና እርምት እርምጃዎች መስራት ነበረበት በአግባቡ ብዬ አምናለሁ። ለምሳሌ በቀባ ስለነበሩ በኢኮኖሚም ሊሆን ይችላል በሌላም ብለም ኤርትራ ማየት ይቻላል። ሱዳንን፣ ሱማሌ ማየት ይቻላል። ኮሪያ ማየት ይቻላል እነ የመንን እነ

ኢራን ሶሪያን፣ የተለያዩ ሀገሮች ከታሪክ ካየ ነው ማለት ነው እነሱ ያሉበት ደረጃ ዛሬ። ሩዋንዳን ማየት እንችላለን። ባዘ የሚነገሩ ትርክቶች ኢትዮጵያን አይጠቅማትም። በመንግስትም ባለስልጣናት በእኛ ሚዲያ የሚነገሩ የሚነሱ ነገሮች ይቀባው ትክክል አለመሆኑ የምንገልጽበት አካሄድ ከዚህ በኋላ ምን መሆን አለበት የሚለው ላይ ብንሰራ ይሻላል ብዬ አስባለሁ። ስሜን መናገር አልፈልግም። አምቦ ዩኒቨርሲቲ ሁለ ሶስተኛ አመት እንግሊዝኛ ተማሪ ነኝ።

አሜሪካ የጣለችው ማዕቀብ በሁለት መንገድ ማየት ችላለሁ፣ እኔ በራሴ አንደኛ፣ ከዚህ በታሪኩ እንደምናውቀው ኢትዮጵያና አሜሪካ የቆየ ወዳጅነት አላቸው። በታሪክም ይሄ ግልጽ ነው፣ ይታወቃል። ችግሮች ተከስተዋል። ይሄ ችግር ደግሞ በትግራይ ክልል ብቻ ሳይሆን ብዙ በኦሮሚያም በአማራም፣ ሌሎች ሌሎች ክልሎችም ተከስተዋል። ይሄ ክስተት ማለት በዚህ ክስተት ደግሞ ብዙ ነገሮች ጠፍቷል። ሰው ጠፍቷል። ንብረት ጠፍቷል።

ብዙ ንብረት ተወድሟል። ብዙ ችግር ተፈጥሯል። ሰባይ ሚስጥ ተከስተዋል። ብዙ ነገር አለው። በዚህ መካከል ብዙ ነገር ስለተበላሸው አሜሪካ አሁን ጣልቃ ገብታለች። እሷ ጣልቃ መግባቱ ደግሞ እንዴት ትገባለች? የኛ ለዋላ ያገርነን ማለት ከሚል ችግራችን ምንድነው ብለን ወደ ኋላ ተመልሰ ችግራችን መቀረፍ አለበት። ችግራችን ማስተካከል አለበት። እሱ ሲስተካከል ይሄ ነገር እንዴት መጣ የሚሉን ነገር በዛ መረዳት እንችላለን ብዬ አስባለሁ። አሉታይ ያው ታሪክ ስናይ ለምሳሌ ሊቢያ ብናይ ጋዳፊ የሞተበት ጊዜ።

ሀገሪቱ ሰላም እናገኛለን ብሎ አመፃ አስነሱ። ገዳፍን ገደሉት። ከዛ በኋላ እነ አሜሪካ ጣልቃ ገብቶበት ነው ያ ነገር ሁሉ የተከሰተው። ሆኖም ግን ዛሬነት ሰላም አላገኘም ወደፊትም ያገኘው አይመስልም። በዚህ ሁኔታ ማለት ስለዚህ እንደዛ ነገሮች ችግሮች እንዳይከሰት እንደዛ ነገሮች እንዳይደገ በሀገራችን በዚህ በኩል ደግሞ በደንብ መጠንቀቅ አለብን ብዬ አስባለሁ። ባምቦ ዩኒቨርሲቲ የሶስተኛ አመት የፖለቲካ ተማሪ ነኝ ስሜን መናገር አልፈልግም። ኢትዮጵያ ላይ ማዕቀብ የጣለችው

አሜሪካ ሀገር ማዕቀብ መጣል አልነበረባትም ብዬ አስባለሁኝ። ማለት አሁን ግልጽ አድርጋ ያን ነገር ማዕቀብ መጣሉን አሳወቀች እንጂ በአባይ ግድብ ላይ ኢንፎርስ ማድረግ እንዲፈልጋ ነበርና ያ ነገር ደግሞ አሁን

ይፋ አድርጋ ማዕቀብ ጥላለችና ያ ነገር ልክ አደለም ብዬ አስባለሁ። ግብጽና ሱዳንም በተዘዋዋሪ እየረዳቻቸው ነው እና ቬቶ ፓወር ስላላት ይሄን ነገር መጠቀም ፈልጋ ነው እና ያ ነገር አግባብ አደለም። እኛ ሶቨርኒቲያችን ሉዓላዊ የሆንን ስለሆንን ቀጥታ እንዲማድረግ አልነበረባትም። ማለት ለዚህ የሚያደርስ ነገር አልነበረም ብዬ አስባለሁ። ማለት በውይይት ነገሩ መፍታት ይቻል ነበረ። ስሜን መግለጽ አልፈልግም ግን የአምቦ ነዋሪ ነኝ።

ማዕቀቡ መጣሉ ትክክል ነው ነው የምለው። ምክንያቱም እነዚህ ሰዎች ከመጀመሪያውን ጀምሮ ከማንም ባይዘዌ ትግራይ ላይ ብቻ አይደለም፣ ይሄ ጦርነት ያለው ኦሮሚያ ላይም ጦርነት አለ፣ ሌላ ቦታ ላይም አለ። እንደምናውቀው ሀገሪቷ ባልታወጀ ኮማንድ ፖስት ውስጥ ነች እና ይሄ ደግሞ ምን ያስከትላል?

የሰብአዊ መብት ረገጣ። የመንግስት ታጣቂዎች እንደፈለጉ እንዲሆኑ ያደርጋቸዋል። ማይፈልጉትን የሚጠሉትን ሰው እያሰሩ እያሰቃዩ ያለ ፍርድ ቤት ትእዛዝ እስር ቤት እያስቀሩ ነው። ኦሮሚያ ላይ የምናየው ይሄንን ነው። ደቡብን ብንሄድ ለምሳሌ ከንባታ፣ ወላይታ

ዞን እነዚህም ብናይ ትግራይ ክልል ውስጥም እንደዚሁ ነው። አማራ ክልል ላይ ምን ብን ስለዚህ ምንድን ነው ቁጭ ብሎ ዲስከሽን ማድረግ ሲገባቸው ይህንን ስላላደረጉ ይሄ ማዕቀብ ተጣለባቸው ማለት ነው። እነዚህ የኢትዮጵያ ባለስልጣናትና ኤርትራ ባለስልጣናቶች ትክክለኛ እርምጃ ነው ብዬ ነው ማስበው። እንዲሁም የዘገየ እርምጃ ነው። ዲሞክራሲያዊ የሆነ ዲስከሽን ቢደረግ ይሄ ሁሉ ጣጣ ውስጥ አንገባም ነበር፣ ሀገሪቷም ይሄንን ሁሉ ቀውስ ውስጥ አትገባም። ሁለተኛ ደግሞ ማየው ምንድነው የኢኮኖሚ ማዕቀቡ

ለኢትዮጵያ ሕዝብ በጣም ሰቆቃ ነው የሚሆነው። ከተጣለ ግን በጣም ችግር ውስጥ ነው የምንገባው። ምክንያቱም የአሜሪካ የኢትዮጵያን በጀት በከፍተኛ ፐርሰንት የምትረዳው አሜሪካ ነች፣ ድጋፍ አለ። ይሄ ሁሉ ባለበት ሁኔታ ላይ የኢኮኖሚ ማዕቀቡ ከተካሄደ፣ ጫንቃችን ላይ ካረፈ በጣም አደጋ ውስጥ ነው የምንሆነው። የኢትዮጵያን ሕዝብ ማሰብ አለባቸው ብዬ ነው ማስበው።

አስተያየታቸውን ለአድማጮቻችን በማካፈል የተሳተፉትን በጣም እናመሰግናለን። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። ዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና ኤርትራ

መንግስት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሏን በተመለከተ ከተለያዩ ከተማ ነዋሪዎች የተሰበሰቡ አስተያየቶችን ነው እያስደመጥናችሁ የምንገኘው። አሁን ደግሞ ከአምቦ ወደ ምስራቁ የኢትዮጵያ ክፍል ወደ ድሬዳዋን ወሰዳችሁ። አዲስ ቸኮል ያሰናደው በሀረማያ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነት እየሰሩ ያሉት አቶ ፍሬዘር ጥላሁን የተጣለው የጉዞ ማዕቀብ ኢትዮጵያውያን የተለያዩ ፍላጎቶችን ለማስፈጸም በምናደርገው ጥረት የተፈጠረው የእርስ በርስ መከፋፈል የፈጠረው ነው ብለው ያምናሉ።

ማዕቀብ የተጣለበት ጊዜ ለኢትዮጵያ ከፍተኛ ድጋፍ በሚያስፈልግበት ወቅት መሆኑ ማዕቀቡን አስተዛዛቢ ያደርገዋል ይላሉ። አሁን እንግዲህ ጠቅላላ ነባራዊ ሁኔታውን ብንረዳ ኢትዮጵያ ውስጥ ያለው ዛሬ ላይ ያለው ውጥንቅጡ በየቦታው የሚፈነዱ ቦምቦች አሉ። የአባይ ግድብ ስትል የራሱ የሆነ ኢሹ ነው፣ የትግራይ ህዝብ ስትል የራሱ ኢሹ ነው፣ ምርጫ ሁለት ሺህ አስራ ሶስት ስትል ራሱን ችሎ ሌላ ኢሹ ነው እና እነዚህ ነገሮች በጣም ገና ባልሰከኑበት ሁኔታ ላይ ይህን አይነት ማዕቀብ መጣ የሚያስተዛዝብ ይሆናል እንደ ሀገር

እንደ አንድ ሉዓላዊት ሀገር ይህንን አይነት ማዕቀብ መጣል ድጋፍ በሚያስፈልግበት ሰዓት ማለት ነው። እንደውም የህዝብ ድጋፍ ማግኘት በሚገባበት ሰል የአይነት ክልከላዎች እና እገዳዎች ማድረግ ወቅቱን እየጠበቀ ወይም ያማከል አይመስልም። በሀረማያ ዩኒቨርሲቲ የዓለም አቀፍ ሕግ መምህሩ የሆኑት አቶ ዘነበ ሞሼም የአቶ ፍሬዘርን አቋም ይደግፋሉ። ማዕቀቡ እንደ ሀገር የአሜሪካ መብት ነው የሚሉት አቶ ዘነበ ነገር ግን ማዕቀቡ በትክክለኛ ግምገማ ላይ የተወሰደ አቋም መሆኑን ይጠራጠራሉ። ለአብነት በእርሳቸው እምነት የኤርትራ ሰራዊት ወደ ኢትዮጵያ መግባቱ እንደ ወንጀል ማቅረብ ስህተት ነው። የኤርትራ መንግስት

ከኢትዮጵያ ለምንም ቅድመ ሁኔታ መውጣት አለበት። ይሄ የአንድ ሀገር መብት መሰለኝ እና አላውቅም፣ አሜሪካ በምን አንግል እንዳየች አላውቅም። አንድ ሀገር ከየትኛውም ሀገር ጋር ማንኛውም ሚሊተራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ወይም ሌሎች ፈርጀ ብዙ የሆኑ ግንኙነቶችን መስረት መብት አላት እና ሚሊተሪ አሊያንስ መፍጠር ከአንድ ሀገር ጋር ከሆነ ነው በኔቶ የሚታይ ነው።

እንግዲህ ኔቶን ካወቀው ብዙ ወደ ሀያ ስድስት ሀያ ሰባት የሚጠጉ ሀገራት በሚሊተሪ የተስማሙበት ስምምነት ነው። ስለዚህ የኤርትራ መንግስት ኢትዮጵያ ውስጥ ጣልቃ መግባት ተደርጎ ለምን እንደታየ አላውቅም። የኢትዮጵያ መንግስት ፈቅዶለት እስከገባ ድረስ ይሄ በዓለም አቀፍ ሕግም ተቀባይነት ያለው ስለዚህ ዩጣ የሚለው ነገር ያስገባው አካል ያስወጣ እንጂ በዚህ መልኩ ሊፈጠር የሚችለው ነገር እርግጥ ወንጀል ፈጽመዋል፣ ሰብዓዊ መብት ጥሰዋል ከሆነ ኢትዮጵያ መንግስት ተጠያቂ ሊሆንበት የሚችልበት መንገድ አለ። ፍሬዘር አብይ የተባሉ በትውልድ ኢትዮጵያዊ በዜግነት ግን እንግሊዛዊ የሆኑ አስተያየት ሰጪ ማዕቀቡ በ

በኢትዮጵያ ኢኮኖሚ ላይ ላሳድረስ ለሚችለው ተጽዕኖ ትኩረት ሰጡ አስተያየታቸው ሰጠውናል። ሆኖም በቀጣይ ምን መደረግ አለበት በሚለው ላይ ማተኮር አለብን ባይ ናቸው። በቀጣል መደረግ ያለበት ያው

የኛ መንግስት ከአሜሪካ መንግስት ጋር በመወያየት በመነጋገር እንደገና ደግሞ ጫናን በማድረግ ውጭ ሀገር የሚኖሩ ኢትዮጵያውያኖች እኔም የውጭ ሀገር ዜጋ ነኝ፣ ኢትዮጵያዊ በሆንም እናደርግ ነበረ። ጫና በማድረግ ሎቢ በማድረግ የእነሱን ሀሳብ ማስቀየር የምንችልበትን ስራ መስራት ይጠበቅብናል ብዬ አስባለሁ። ስለዚህ አንዱ ብቻ ሳይሆን አንደኛው ነገር ሌላም ነገር እንዳይጎዳ ማለት ነው። ምክንያቱም ብዙ ኢኮኖሚያችን ከውጭ እየተደገፈ ያለች ሀገር ስለሆነች ያንን ብናስብበት ጥሩ ነው ብዬ አስባለሁ። ስለዚህ እዛም ያሉትም

የውጭ ሀገር የእኛ ዜጎች ለሌላ ነገር ብቻ ሳይሆን ለዚህም ወተው፣ ግን ዝም ብሎ በመጮ ሳይሆን ብዙ አክሰስ ያላቸው ሰዎች አሉ። እዛም ጫና ማድረግ ይችላሉ። ከዛ የበለጠ ግን ያው የኛ ኢትዮጵያ መንግስት ነው

የበለጠ አክሰስ ያለው። ስለዚህ በዛ መልኩ ማሳመን መቻል አለበት እንጂ ሰላማዊ ሰልፍ በመምጣት በመከራከር ወይ ደግሞ ሌላ ቃላቶች በመነጋገር አይቲንግ መፍትሄ ይሆናል ብዬ አላስብም። የአለም አቀፍ ህግ ባለሙያ አቶ ዘነበ ሞሼ በበኩላቸው ማዕቀብ ስለተጣለብን ሳይሆን የዜጎቻችን ሰብአዊ መብት ማስከበር ስላለብን በዚህ ረገድ ኢትዮጵያ ላይ የሚቀርበው በወቀሳ ተጣርቶ አስፈላጊ ማስተካከያ እርምጃ እንዲወሰድ ነው የሚመክሩት። እንግዲህ መንግስት ዞር ብሎ የራሱን አቋም መፈተሽ ያለበት ይመስለኛል። አንደኛ ይሄ በሰብአዊ መብት ረገድ ያለው ነገር ይሄ አለም አቀፍ የግዴታ

ሰዎችን ነው ምክንያቱ፣ ኢትዮጵያ የትኛው ነው የዓለም አቀፍ ሰብአዊ መብት ሰነዶች አጽድቃ በሀገር ደረጃም የሰብአዊ መብት ኮሚሽን አቋቁማ ስለ ሰብአዊ መብት ያገባኛል ብላ እየሰራች ያለች ሀገር እንደመሆኗ አንዱ በለውጡ ትኩረት ከተሰጠው ውስጥም በቀደመው መንግስት ዜጎች ላይ ሰብአዊ መብት ጥሰት ተፈጽሟል ተብሎ እንደ ትልቅ ክፍተት ሲነሳ የነበረ እንደ ትልቅ የፖለቲካ ቅሌት ተደርጎ ሲነሳ የነበረ ነገር አሁን መልሶ እየተከሰተ ነው የሚል ስጋት ነው። ምዕራባውያኖች ይህንን ሀሳብ

ነገር አለ ከተባለ ራስን መፈተሹ የሚጎዳው ነገር የለም። ምክንያቱም የሚጎዳው የእኛ ዜጋ ስለሆነ በሐረማያ ዩኒቨርሲቲ የኢኮኖሚክስ ባለሙያው አቶ ፍሬዘር ጥሎን በበኩላቸው ማዕቀቡ ሀገራችን በዓለም አቀፉ መድረክ ላይ ያላትን ታማኒነት የሚያሳጣና የኢኮኖሚ ጫናም የሚፈጥር ከመሆኑ ባሻገር ሀገራችንን ወደ ጦር አውድማነት እንዳንቀይር አስፈላጊውን ድርድር ሁሉ ማድረግ አለብን ይላሉ። እነዚህ አሜሪካ፣ ቻይና፣ ራሽያ። ቻይና እንኳን ትብል ዩኒክ ናት፣ ራሽያ የራሳቸው የሆነ ባትልፊልድ ይፈልጋሉ

ባትልፊልድ ኢን ሴንስ ላይክ ዩ ኖ ዴ ዋንት ቱ ቴስት ዴር ስትሬንግስ የሆነ ቦታ ላይ እኔ በዚህም በቃ ቢለን እንደውም ጥሩ ይመስለኛል። እና እንደውም እንደነሴሪያ እንደነ ሊቢያ ልክ የነሶሪያ አይነት ጣፈንታ ገጥሞን የእኛ የእነሱ የጦር ባትል እንዳደርጉን ነው የምሰጋው። ሁለት ሺ አስራ አንድ ላይ የፈረንሳይ ጀት ሊቢያ መታ፣ በማግስቱ ሊቢያ ወደመች። ሰው ወደዛ እንዳንሄድ ቀድሞ መንቃት ያለብን ይመስለኛል። ሰው ባትል ፊልድ የመሆን አዝማሚያ ነው የሚታየኝ እና

ይሄንን ከአሁኑ ወይም በጊዜ ካት ለማድረግ አይ ቲንክ ኔጎሺሽን ዝ ቤስት ኦፕሽን ነው ብዬ ነው የማስበው። እና በመነጋገር በመወያየት የሚፈቱ ነገሮች ይኖራሉ። እንደ አቶ ፍሬዘር ገለጻ ኢትዮጵያ ከድርድር ውጭ ራሷን በመነጠል የምታተርፈው ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አስተያየት ሰጪዎቻችንን አመስግነን ከድሬዷ ወደ ሐዋሳ እንሻገር። ዘጋቢያችን ዮናታን ዘብድዮስ ያሰባሰበው ዘገባ ነው። በሐዋሳ ከተማ የታቦር ክፍለ ከተማ የጢተ ቀበሌ ነዋሪ አቶ ዳዊት ዮቴ ውሳኔው ተገቢ አይደለም ይላሉ። ከዚህ በፊት የነበረው የተለመደው እርዳታ ያን በማመን ነው። ዛሬ የጉዞ እገዳና ለትላልቅ ባለስልጣናት ይህን ነገር ያስተላለፉትና እኛ እግዚአብሔርስ ከረዳን

ለነሱ የምንሰጥ ወይም እርዳታ ምን ልክ ሰዎች እንሆናለን። በልክ ስራውን እንጀምራለን ብዬ አስባለሁ። ይሄ የተጣሪ ጉዞ እገጣ ምንም አይደለም፣ የወረቀት ጉዳይ ነው። እኛ አሜሪካ ብቻ አይደለም ወዳጃችን ብዙ አገሮች አሉ። እነ ቻይና፣ እነ ሩሲያ፣ የተለያዩ አገሮች አውሮፓ ውስጥ ያሉ በብዛት አሉ። አሜሪካ አሁን ስለበለጸገች እኛና ኤርትራን ለምን አንድ ላይ ሆኑ በማለት

ያደረገችው ክፉ ሀሳብ። የሶስተኛ አመት የፋርማሲ ተማሪዋም ክብሮን ተሻገር ትለው ልክ አይመስለኝም፣ ግን ማተር የሚያደረግም አይመስለኝም ማለት ለውጥ አያመጣም ብዬ አስባለሁ። እኛ መስራታችንን አንድ ሆነ መስራታችንን አናቆምም እና የእነሱ ድጋፍ ብቻውን እስካሁን እንዳላደረሰ ማወቅ አለባቸው ብዬ አስባለሁ። ምክንያታዊ አይመስሉኝም። ሲጀምር እገዳውን ሲጥሉ ጊዜ ምክንያታቸው በቂ አይደለም። ለዛ ከሌላው ያለንን ነገር ሜቢ እነሱ በጣም ፓወርፉል ስለሆኑ

ሊሆን ይችላል፣ ግን እኛ የቻል ነው እናረጋለን። ማረግ ያለበት በጣም አንድ ላይ ሆኖ መስራት አለበት ማለት ነው። ሀሳባችንን አንድ ማረግ አለብን። አሁን ለምሳሌ መከፋፈል የለብንም። አንድ ነው መሆን ያለብን፣ አንድ ሆነን እንደ ሀገር ነው ማሰብ ያለብን ከዚህ በኋላ።

ሌላ በአዋሳ ከተማ ያነጋገርናት ወይዘሪት አበበች መኮንን በበኩሏ ኢትዮጵያ ራሷን ችላ የቆመች ሀገር ናት። አንዲት ሉዓላዊት ሀገር እንደመሆኗ መጠን ራሷን በራሷ ማስተዳደር የምትችል ሀገር ነች። እርግጥ ነው በኢኮኖሚ ደሆሽ ነ መሪዎች ከዚህ መማር ያለባቸው ነገር ምንድን ነው? ሁሉ ጊዜም ቢሆን ለዜጎቻቸው የኢኮኖሚ ጉዳይ ለዜጎቻቸው የህይወት መለወጥ ጉዳይ መቶ በመቶ መስራትን መልመድ እንዳለባቸው መሪዎቻችን ከዚህ መገንዘብ አለባቸው ብዬ አስባለሁ ምክንያቱም

ድህነታችን ነው ደካማ ጎናችን። ስለዚህ በድህነታችን ለመግባት ነው አሜሪካ እያረገች ያለችው። ስለዚህ ዞሮ ዞሮ ከየትኛውም ነገር በላይ የሀገር ሉዓላዊነት ይቀድማል።

ከሀገር ክብር የሚበልጥ ነገር የለም። ከሀገር ፍቅር የሚበልጥ ነገር የለም። ስለዚህ የትኛውም ኢትዮጵያዊ ከዚህ በኋላ ሀገሩን ባሰበ ቁጥር የራሱን ሕይወት ለመቀየር መጣርን ማሰብ መቻል አለበት። ሀገሩን የሚወድ ዜጋ የራሱን ሕይወት ለመለወጥ መስራት መቻል አለበት። ያኔ ነው የሁላችንም ድምር ውጤት ሀገር የሚለውን ነገር ሊፈጥርልን የሚችለው። በዛ ደረጃ አስበን መስራት አለብን እና አሁን ያለው የተጣለው ማዕቀብ በጥቅሉ አስደንጋጭም አይደለም

አስፈሪም አይደለም። ግን ደግሞ ምንም ነገር አይደለም፣ ተራ ነገር ነው ብለህ የምታልፈውም ነገር አይደለም። በጥንቃቄ መሪዎቻችን መስራት ያለባቸውን ነገር መስራት መቻል አለባቸውም። በአዋሳ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ አቶ ታዬ ደመ። አይ በጣም ሳይሆን በጣም ትክክል አይመስለኝም። አሜሪካ ጋር ያላት ግንኙነት ኢትዮጵያ ሰፊ ነው፣ ረጅምም ጊዜ ያስቆጠረ ነው፣ ታሪካዊም ነው። አሜሪካ እንደዚህ አይነት እርምጃ መውሰዷል።

በጣም የተሳሳተ እርምጃ ነው ብዬ ነው የማስበው። ሎጂካልም አይመስለኝም። በጣም የተጠናም አይመስለኝም። ምክንያታዊም አይመስለኝም ሳስበው የሁለቱን ሀገራት የቆየና ጠንካራ ግንኙነት የሚያሻክር ቢመስልም የማይዘልቅ ውሳኔ ነው ብሎ አቶ ታዬ ተናግረዋል። ጊዜያዊ ይመስለኛል። ይሄ የሀገሪቱን ረጅም ዓመት የቆየውን ግንኙነት የሚጎዳ ቢመስልም ይሄ ወቅታዊ ነው ብዬ ነው የማስበው። ይሄ የሚስተካከል ይመስለኛል። አሁን ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ

አዋሳም ከሐዋሳ ወደ ወሎ ስናልፍ መስፍን አራጌ ያነጋገራቸው ሰዎች የሰጡትን አስተያየት

እናገኛለን። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል ምሁሩ ዶክተር ምስጋናው ታደሰ እንደሚሉት ውሳኔው የአሜሪካ መንግስት ገለልተኝነትን ጥያቄ ውስጥ ያስገባ ነው። ባለፉት የተወሰኑ ዓመታት ኢትዮጵያ ውስጥ በርካታ አማሮች ተገድለዋል፣ ጌዲዎች ተፈናቅለዋል፣ ኦሮሞዎች ከሶማሌ ክልል በአንጻሩ ሶማሌዎችም እንደዚሁ በቤኒሻንጉል ጉምዝን ጨምሮ እንደዚህ አይነት ሰብአዊ መብት ጥሰቶች ተደርገዋል። ይሄኛው ከዛ ተለይቶ የሚታይ አይደለም። በእርግጥ በትግራይ ውስጥ ያለው ሁኔታ አሳዛኝ ነው፣ መታየትና መመርመር ያለበት ነው። ነገር ግን

የአሜሪካ መንግስት ትኩረት ለምን እዚህ ላይ ብቻ ሆነ የሚለው ጥያቄ በእውነት

ይሄ የአሜሪካ መንግስት ውሳኔ የአሜሪካ መንግስት ወዳጅነት ከማን ጋር ነበር የሚል ጥያቄ ይፈጥራል። ከኢትዮጵያ መንግስት ጋር ነው ከኢትዮጵያ ህዝብ ጋር ነው ወይስ ከሆነ ቡድን ጋር ነው? በደሴ ከተማ ነዋሪ የሆኑት ተስፋዬ ለማርያም ደግሞ የአሜሪካ መንግስት የጣላውን ማዕቀብ ተገቢ ሲሉ ነበር የገለጹት። ማዕቀቡ ትክክል ነው ብዬ አምናለሁ። አሁን ያለው መንግስት ያው አምባገነን መንግስት ነው። በትግራይ ላይ በተካሄደው ጉዳይ ብቻ ሳይሆን ብዙ

አማራ ወገኖቻችን ሲጨፈጨፉ ምንም አይነት አስተዋጽኦ ያላደረገ ነው የሚል አመለካከት ነው ያለኝ። ትግራይ ላይ ተፈጸመ የተባለው ነገር ህግ ለማስከበር የወሰደው እርምጃ ቢሆንም ግን ያላግባብ ተፈጸሙ የሚባሉ ነገሮችም አሉ። ንግስት መኮንን የተባለው የከተማዋ ነዋሪና የመንግስት ሰራተኛ ውሳኔውን ለኢትዮጵያ የማይገባ አሜሪካንንም የማይመጥን ሲሉ ነው የታጨውት። እኔ ማዕቀቡን በጣም የአሜሪካ መንግስት ራሱ ዝቅ ያደረገ ነው የሚመስለኝ። በዓለም አቀፍ ደረጃ ትልልቅ ውሳኔዎችን ይወስናል ተብሎ ትልልቅ አቋም ያወርዳል ተብሎ

የሚጠበቅ መንግስት ነው። አሁን ላይ የወሰነ ውሳኔ ግን በጣም በወረደ መልኩ የወሰነ ነው የሚመስለኝ። ዶክተር ምስጋናው ውሳኔው የሉዓላዊት ሀገር ልዕልናን የሚጋፋ ጣልቃ ገብነት የተስተዋለበት እንደሆነ ያስረዳሉ። ኢትዮጵያ ውስጥ የሚደረጉት ሰብአዊ መብት ጥሰቶችም የጸጥታ ችግሮችም አሉ። እነዚህ በመጀመሪያ ደረጃ በሀገሪቱ የጥት አካል ሊፈታ የሚችል መሆን ነው የሚኖርበት። ከትግራይ ጋር በተያያዘው ጉዳይ ላይ ይሄ ጀስት ዋር የሚባለው ወይም ደግሞ ፍትሀዊ ህግን የማስከበር ዘመቻ የሚል የመንግስት አቋም አለ

መንግስት በሚልበት ሁኔታ ሌሎች ሀገሮች ግን ይሄ ህግ ማስከበር አይደለም፣ እንደዚህ ጥሰዋል፣ እነዚህ አድርገሃል የሚሉት ነገር ከልክ ያለፈ ጣልቃ ገብነት መስሎ ይታየኛል፣ ምንም እንኳ በነዚህ ሂደቶች ውስጥ ጥስቶች አሉ ቢሆንም። አቶ ተስፋዬ በበኩላቸው ውሳኔው በህዝብ ላይ ሳይሆን በመንግስት አመራሮች ላይ የተጣለ መሆኑን አድንቀው በሰራዊቱ ዙሪያ አሜሪካ የያዘችውን አቋም ግን በውስንነት አንስተዋል። በመንግስት ላይ የወሰደው እርምጃ አግባብነት አለው ብዬ አምናለሁ። ግን እንደዚህ በሀገሪቷ መከላከያ ሰራዊቶች ላይ እና በህዝቦቿ ላይ ምንም አይነት

ሰዎች መወሰን ጠንቃይ ምግባት ጉዳይ አሉ ብዬ አላምንም፣ እንደ ሀሳብ። በሌላ በኩል የታሪክ ምሁሩ ዶክተር ምስጋናው ማዕቀቡን ጅምላ ፈራጅ ብለውታል። በትግራይ ላይ በነበረው ሁኔታ ግንባር ቀደም ተሳታፊ ናቸው ተብሎ የተጠቀሱት አካላት በእውነት እነዚህ ናቸው ወይ? በሚገባስ መረጃው አለ ወይ? በምንስ መልኩ እነዚህ አካላት ብቻ እንደሆኑ የአሜሪካ የውጭ ጉዳይ ሚኒስትር አወቀ የሚለው ነገር የተብራራ መረጃ የለውም። ወይዘሮ ንግስት ደግሞ ውሳኔው በሀሰት መረጃ ተጠምዝዟል የኢትዮጵያን አለመረጋ

መረጋጋት የሚፈልጉ ሀገራትን ለመጥቀም ሲባል ሚዛኑን ስቷል ይላሉ። እንደ ሀገር መታየት ያለባቸው ነገሮች አላየ እነዚህ የሀሰት ሚዲያዎች የተጠቀመ ይመስለኛል። ሲቀጥል ደግሞ የግብፅና የግብፅን ፍላጎት ለማሟላት የተወሰነ አይነት ይመስለኛል። እንደ ወይዘሮዋ የአሜሪካ መንግስት የሁሉንም ድምፅ የሚሰማበት ሁሉንም እኩል የሚያይበት መስፈርት ሊኖረው ይገባል። በተቀነጭ በመረጃ የሀገር ህልውና መታወክ የለበትም የሚሉት አስተያየት ሰጫ ማይ ካድራ፣ ጉራ ፈርዳና ሌሎች አካባቢዎች በን

ላይ የደረሰውን እልቂት ማንፈጸመው ፈጸመው ምንስ አስከተል የሚሉትን መመርመር ሙሉ ምስል ለማግኘት ይረዳል ይላሉ። የከተማዋ ነዋሪ የሆኑት አቶ ተስፋዬ ማዕቀቡን ቢደግፉም በተለይ ከአማራ ልዩ ኃይል ጋር ተያይዘው አሜሪካ ደጋግማ የምታነሳውን ወቀሳ አይቀበሉትም። የአማራ ልዩ ኃይል ከየት ነው የምጣር? ኢትዮጵያ መከላከያ ሰራዊት አካል ነው። የሚያስከብረው የራሱን ዳር ድንበር፣ ግጭት የተፈጠረበት ከህወሓት ጋር የነበረውን ግጭት ሰላም ለማስከበር የገባ ሰራዊት ነው። ሌላ ሀገር ሂዶ ሉዓላዊነት አልደፈርም ወይም ሌላን ሀገር

ሀይልነት አልተጋፋም ልክ እንደ መከላከያ ሰራዊት የኢትዮጵያ ሰራዊት ነው ይህ የአማራ ልዩ ሀይል የሚባለው ዶክተር ምስጋናው አሜሪካ በኢትዮጵያ ላይ ለጣለችው ማዕቀብ ሁለት መሰረታዊ የሚሏቸው መነሻዎች አሉ ባለፉት ሶስት አስርተ ዓመታት የውጭ ጉዳይ ሚኒስትር በበላይነት እየመራ የነበረው በህወሓት ሰዎች እንደሆነ ይታወቃል በእነዚያ ጊዜያት ከተለያዩ አለም አቀፍ ተቋማትና ያደጉ ሀገሮች ጋራ የነበረውን ግንኙነት እና መስመር ተጠቅሞ በዛ በኩል የተሻለ ስራ የተሰራ እንደሆነ ይሰማኛል ሁለተኛውና ዋነኛው ግን እንደ ዶክተሩ

የኢትዮጵያ መንግስት የዲፕሎማሲ ብቃት መነስ ያስከተለው ነው። ኢትዮጵያ እንደ አክሊሉ ሀብተወልድ ያሉ ተጽዕኖ ፈጣሪዎችን ማፍራት አልቻለችም ይላሉ። አሁን በስልጣን ላይ ያለው መንግስት ምንም እንኳ ሙሉ አቅም ሙሉ የመደራደር መብት በእጁ ላይ ያለ ቢሆንም ያን ያክል የተሰራ ስራ መስሎ አይሰማኝም። ማዕቀቡ በመንግስት አመራሮች ላይ የተላለፈ ቢሆንም እንደ ሀገር የሚያስከትለው ተጽዕኖ አለ ማለታቸው አልቀረም። አስተያየት ሰጪዎቹ የስነ ንቦና የበታችነትና የበላይነት የሚፈጥረው ሁኔታ አለ በዲፕሎማሲው መስክ ብቁ መረጃ

አለማቅረብ መሸነፍ ወይም ደግሞ ዝቅ ያለ ፍጻሜ ማሳየት በራሱ የሚፈጥረው ስነ ልቦናዊ ቀውስ አለ፣ የኢትዮጵያ መሪዎች ላይ ማለት ነው። ሀገራችን ያው ከድህነት ወለል በታች ያለች ሀገር ናት። ማዕቀብ በተደረገ ቁጥር ጉዳቱ ያመዝናል። በእርዳታ ምናምን የሚኖር ህዝብ ነው ያለን እና ከዚ አንጻር ሲታይ ጉዳት አለው። ኢኮኖሚካሊ የተወሰነ ተጽዕኖ ይኖረዋል ብዬ አስባለሁ። በተጋነነ መልኩ ውስጥ አይቀበለውም። ምንም የሚያመጣው ነገር የለም ብዬ አስባለሁ። ይሄ ነገር ደግሞ እየቀጠለ የሚሄድ ከሆነ በተለይ ኢምፖርት ኤክስፖርታችን ላይ የተወሰነ ተጽዕኖ ይፈጥራል ብዬ ነው የማስበው

አካላት ወደ አሜሪካ የሚሆን ወደ ተለያዩ አካባቢዎች ሄደው ነገሮችን የማስረዳትና የማሳመን መንገዳቸውንም ይቀንሰዋል። በጎ ተጽዕኖ ሊኖረው ይችላል የሚባለው ያው እንግዲህ አምባገነኑ መንግስታችን ወርዶ የተሻለ መንግስት ወይ ሽግግር መንግስት እንዲሆን ተቋቁሞ ጥሩ

ነገር ይኖራል ብዬ አምናለሁ። እንደዚህ አይነት ማዕቀቦች ሀገር ውስጥ ላሉ የተለያዩ ተቋሚዎች የልብ ልብ ይሰጣል። በተለይም ደግሞ ነፍጥ አንግቦ ለሚፋለሙ ወይ ደግሞ ለሚቃወሙ፣ እነዚህ ተቃዋሚዎች በመንግስት ላይ እንዲነሳሱ የራሱ ተጽዕኖ ይኖረዋል። በተለይም ህወሀት የኢትዮጵያ ተወካዮች ምክር ቤት በአጠቃላይ የኢትዮጵያ መንግስት በሽብርተኝነት ፍረጆች ሳለ አሁን ያለው የአሜሪካ ማዕቀብ ግን በነበረ ተግባራቸው እንዲቀጥሉ የሚያደርግ ማዕቀብ ነው። ስለዚህ በኢትዮጵያ አጠቃላይ የደህንነትና የሰላም ሁኔታም ተጽዕኖ ይኖረዋል ብዬ አስባለሁ።

የአሜሪካ መንግስት አቋሞ እንደገና ሊያ ይገባዋል ነው ምለው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የማዕቀቡ አድማስ ሊሰፋ እንደሚችልና ዓለም አቀፉ ማህበረሰብም ዱካቸውን እንዲከተል ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።

ከዳሴ ማሳረጊያችንን ከአዲስ አበባ ከተማ ባገኘነው አስተያየት እናድርግ። ፀሐይ ዳም ጠውናት የጠየቀቻቸው እነዚህ ጀማል፣ ባላለው የአዲስ አበባ ከተማ ነዋሪ ነኝ። አንድ የቪዛ እገዳ ስጣል ለተለያዩ ሀገር ጉዳዮች ወደ ውጭ በተለይ ወደ አሜሪካ፣ ወደ ሌሎች ሀገራት ይሄዳል እና በየትኛውም መንገድ አንድን ሀገር ወይ ከዚህም ራሱ አሁን በምትኖርበት ሀገር አንድ አዲስ አበባ ውስጥ ኖሪ አንድ ሰፈር መሄድ አችም ስባይ በጣም የሚጨንቅ ነገር አለው።

እውነታው ይሄ ነው። ግን ለነበሩ ችግሮች ቪዛ እገዳ መፍትሄ ሊሆን ይችላል ወይ አይችልም፣ እሱ ሌላ ጥያቄ ሆኖ፣ ለሀገር ይጎዳል ብዬ ነው የማስበው። እገዳ መፍትሄ ይሆናል ብዬ አላስበብ ነ ትክክል ነው የሚል ሀሳብ የለኝ። ለምንድን ነው የገዳውን መንስኤ የማየሆን፣ የትግራይ አካባቢ በሀገራችን ከጦርነቱ ጋር ተያይዞ ትግራይ አካባቢ ካለው የሰብአዊ መብት አያያዝ ጋር የተያያዘ ነው ብሎ ነው እገዳን የጣሉት። እኔ ከዛ በላይ ግን የማያይዘው

ከአባይ ግድብ ጋር አድርጌ ነው ማያይ ስናይ እንደነበረው በትራምፕ አድሚኒስትሬሽን ጊዜም ግብጽ የኢትዮጵያን ግድብ ታፈነዳለች እስከ ማለት የደረሱበት ሁኔታ ስለነበረ ከዛም በኋላ ሲያደርጉ የነበሩት ጫናዎች ኢትዮጵያ አግሪመንቶቹን ግብጽን በሚጠቅም መልኩ ስምምነቱን እንድትቀበል ጫና ሲያደርጉ ነበረ። ያንን ጫና ኢትዮጵያ ተቋቋማ የአባይን ግድብ መገደቡን ቀጥላበታለች፣ ውሃ ሙሌቱንም ቀጥላበታለች። አሁን ሁለተኛውንም ሙሌት በጣም

እንደ ትልቅ ስጋት የሚያዩት የሁለተኛው ሙሌት ነው። እሱንም ቀጥላለሁ በተቀመጠው ጊዜ ገደብ ብላለች ኢትዮጵያ። እና እኔ እገዳው እውነት ከውስጥ ከትግራይ ሰብአዊ መብት አያያዝ ጋር የተያያዘ ከሆነ ጥሩ ነው ብዬ ነው የማስበው። ለምንድን ነው? እንደ ማንኛውም ኢትዮጵያዊ ትግራይ ላይ የምሰማው ነገር ብዙ የሚዲያ አክሰስ እና ብዙ ኢንፎርሜሽን ባይኖረንም የምሰማው ከምናውቃቸው ሰዎች ትግራይ ላይ የተከሰተ ያለው ነገር

እንደ ማንኛውም ኢትዮጵያዊ ያሳስባል። እንደ ማንኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም። እና ከእሱ ጋር የተያያዘ ከሆነ ጫና መፍጠሩ ዛ አካባቢ ያለውን ኢትዮጵያውያንን ሰብዓዊ መብት በደንብ በሰብዓዊ አያያዝ እንዲያዝ ጫና መፍጠሩ ጥሩ ነው። ግን ይሄኛው ቪዛ አገዳ ግን ከዛ ጋር አላያይዝም። ለምንድን ነው ከዛ የበለጡ ነገሮች ኢትዮጵያ ውስጥ ሲከሰቱ ነበር። ክንዴ ነጋሳ ይባላለው ቀቡ መጣሉ ትክክል ነው

ብዬ ነው ማምነው። ለምንድን ነው ቅድም ሁኔታዎች አስቀምጣለች አሜሪካ። መጀመሪያ ምን መደረግ እንዳለበት፣ ኢትዮጵያ ምን ማድረግ ያለባት፣ ለዳይሎግ መቀመጥ እንዳለባት እኔም በዛ ነው ማምነው። ማንም ዊል ማድረግ አሁን በጦርነት አሸናፊ የለም ብዬ ነው። ድርድር ወሳኝ ነው። ይሄንን ቅድም ሁኔታ አስቀምጣ ነው ወደዚህ የገባች ብዬ ነው። ከዚህ አንጻር ሳይ የወሰደችው ማዕቀብ ትክክል ነው ብዬ ነው ማምነው። ግን በሌላ መልኩ ደግሞ

አሁን ኢትዮጵያ ላይ ማቀመጥ አሏ ይሄ ቪዛ ሪስትሪክሽኑ ብቻ በቂ አደለም

ብዬ ነው የማምነው። ለምን ኢትዮጵያ ያለችበት ሁኔታውን በጣም አሳሳቢና አስጊ ነው። ብዙ ደረጃ ላይ ደርሰናል። ስለዚህ ይሄ አሜሪካ የወሰደችው በቂ አይደለም። አሁን በቂ አይደለም። ጊዜውን የጠበቀ አይደለም። በዚህ ሰዓት አይደለም ማድረግ ከዚህ ቀደም ነው። ለምን አሁን ኦልሞስት ጦርነቱ ከተጀመረ ስድስት ወሩ ነው። ከስድስት ወር በኋላ ያ ሁሉ ጥፋት ከተፈጸመ በኋላ ዛሬ ላይ መሆን እኔ የመጨረሻ መብት ይሆናል ብዬ አላስብም። ጊዜውን የጠበቀ አይደለም። ለምንድን ነው ማዕቀብ የተጣለብን ብለን

ያለው ሪያሊቲ እውነቱን ቁጭ ብለን ብንነጋገር ለመፍትሄው ቢነድ ይሻላል። ዘጋቢዎቻችንንም አስተያየት የሰጡንንም ሁሉ እናመሰግናለን።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን ሰላም በደህና ደሩ